voice of America. የዩናይትድ ስቴትስ ወደ አገር ውስጥ የሚገቡ በየአውሮፕላን ማረፊያዎቿ የውጭ አገር መንገደኞችን የተመለከተ የጸጥታ ጥበቃ እያጠናከረች ነው። ይሁንና ለአሁኑ በላፕቶፕ ኮምፒውተሮች ላይ የተጣለውን እገዳ አላሰፋችም፣ ይላል ዘጋቢያችን ሪቻርድ ግሪን። ባጠናቀረው ዘገባ አዳነች ፍሳዬ ይዛቀርባለች። ተሳፋሪዎች በጥብቅ ሊመረመሩ ይችላሉ፣ የኤሌክትሮኒክ እቃዎችም እንደዚሁ። በአይሮፕላኖችና ተርሚናሎች አካባቢ የጸጥታ ጥበቃ ይጠናከራል። ውሾች ፈንጂዎችንና ኬሚካሎችን በማሽተት ሙያ ሰልጥነዋል። አዲሶቹ እርምጃዎች ቀስ በቀስ በቀጣዮቹ ጥቂት ወራት ውስጥ በተግባር እንደሚውሉ የአገር ውስጥ ደህንነት ጥበቃ ሚኒስትር ጆን ኬሊ ትላንት ተናግረዋል። Our enemies are constantly working to find new methods for disguising explosives, recruiting insiders, and hijacking aircraft. I've made a point to talk with everyone I can about securing aviation. I've met with our international partners. I've met with our industry leaders. I've met with our private sector stakeholders. My conclusion is this. It is time that we raise the global baseline of aviation security. <laughs> ፈንጂዎችን በላፕቶፕ ኮምፒውተሮች ውስጥ የመደበቅ እቅድ እንዳለው የሚገልጽ መረጃ በመገኘቱ ከስምንት የአፍሪቃና የመካከለኛ ምስራቅ አገሮች አይሮፕላን ማረፊያዎች የሚነሱ አይሮፕላኖች ውስጥ ላፕቶፕ ኮምፒውተሮች እንዳይገቡ ባለፈው መጋቢት ወር እንደታገደ የሚታወቅ ነው። የዩናይትድ ስቴትስ ባለሥልጣኖች ከአውሮፓ በሚነሱ አይሮፕላኖችም ላይ ላፕቶፖችን ለማገድ አቅደው ነበር። ይሁንና አንዳንድ አየር መንገዶች ላፕቶፖችና ሌሎች ኤሌክትሮኒኮች ለስራ ጉዳይ ለሚጓዙ መንገደኞች እጅግ አስፈላጊ መሆናቸውን በመግለጽ ያለ መቀበል አዝማሚያ ያሳዩ አዲሶቹ የጸጥታ እርምጃዎች በ105 ሀገሮች ያሉትን 280 አይሮፕላን ማረፊያዎችን ይመለከታሉ የውጭ ሀገራት አየር መንገዶች አዲሶቹን እርምጃዎች ለማጠናከርና የኤሌክትሮኒክ ዕቃዎችን የመመርመር ብቃታቸውን ከፍ ለማድረግ የ120 ቀናት ጊዜ ተሰጥቷቸዋል አዲሶቹ እርምጃዎች ካልተከበሩ ተጨማሪ የጸጥታ እገዳ ሊጣልባቸው እንደሚችል እና ወደ አሜሪካ አየር መንገዶች እንዳይገቡ ሊደረግ እንደሚችል የአገር ውስጥ የጸጥታ ጥበቃ ሚኒስቴር አስታውቋል።